የሴቶችን ሕይወት እንዴት እንቀይር? እስከ መቼ ነው ሴቶች ሳይማሩ የተሻለ ስራ ሳያገኙ የራሳቸውንም የቤተሰባቸውንም ሕይወት ሳይቀይሩ የሚኖሩት? ሴቶች ቢማሩ፣ ቢሰሩ የተሻለ ቤተሰብ፣ የተሻለ ማህበረሰብ፣ የተሻለች አገር ትኖረናለች ያሉ ሶስት ወጣት ሴቶች ሴቶች ሳይማሩ መስራት የሚችሉት የሚቀላቸውን ነገር ተጠቅመን መጀመሪያ የስራ እድልን እንፍጠር ብለው ያሰቡት ሳምራዊት ሜስነር፣ ማስረሻ አየለና ፍትህ አስራት ተምሳሌት ኪችን ብለው አዲስ አበባ ሳርቤት አካባቢ ምግብ ቤት ከፈቱ። ከመስራቾቹ አንዷ የሆነችው ፍትህ አስራት ስለ ተምሳሌት ኪችን አመሰራረትና ዓላማ እንዲታካፍለናለች አካፍለናለች። ተምሳሌት ኪችንን ያሰብነው ሴቶች ላይ መስራት ነው። ሁሉም ሰው እንደሚረዳ የምግብ ኢንዱስትሪው ደግሞ ለሴቶች በጣም ቅርብ ነው። የቤት ውስጥ ያለው የምግብ ኳሊቲ ነው እንግዲህ ሴትዋ ሆቴል ቢገባ መለኪያው እና ያንን የሚያውቁት እናቶች፣ ሴቶች እና እህቶች ናቸው። እና በዚህ ኢንዱስትሪ ላይ ብንሳተፍ የተሻለ ከሴቶች ጋር በቅርበት መስራት እንችላለን፣ ብዙ ሴቶችን ማገዝ እንችላለን ብለን አሰብልና፣ ከዛ ነው እንግዲህ ተምሳሌትን ያሰብነው። ለተምሳሌ እስኪችም ሰራተኛ ለመቅጠር ያወጡት መስፈርት ብዙዎችን ያስገረመ ነበር። እኛ የምንፈልገው ብቻዋን ቤተሰብ የምታስተዳድር ቤት ወንድሞቻን የምታስተምር ወይም ደግሞ አናቶች የሆኑ ስራ ልምድ የሌላቸው ግን ችሎታ ያላቸው መስራት የሚፈልጉ ሴቶች የምንፈልገው ብለን ነው። ግን ስልጠና ይሰጥ ነበር ለማወቅ ከነበራቸው ጉጉት ጋር ተጨምሮ በጣም ብዙ ለውጥ ያመጡት ከአሁንም ብዙ ነገር የሚሰሩ ሴቶች አብረናል። ተምሳሌት ኪችን ለሴቶች የስራ እድል ፈጥሮ ተመጣጣኝ ክፍያ ከመክፈል በዘለለም ለሰራተኞቹ ሁለንተናዊ ድጋፎችን ያደርጋል። ሰራተኞች ሁለንተናዊ የሆነ እድገት እንዲያድጉ ነው። እና በእኛ ማህበረሰብ ሴቶች ጉዳይ ብለው ለራሳቸው ሰርተው ጥሩ ነገር መብላት ልምድ የሌላቸው እዚህ በስራ ቦታ ላይ ያሉ ምግብ እናዘጋጃለን። ከእዛ ባለፈ በወርሃዊ የንጽህና መጠበቂያ እቃዎችን እንሰጣለን። በጣም የምንኮራበት ደግሞ የሚማሩ ሰራተኞችን እናስተምራለን። የትምህርት ክፍያው እየከፈልን እንዲሰሩ፣ እንዲለወጡ እናግዛለን። እንዲቆጥቡ ደግሞ እናበረታታለን። በተለይም ደግሞ በየአመት ባሉ በቁጠባቸው ሂሳባቸው ላይ እንደ ቦነስ ብር በማስቀመጥ ቁጠባ እንዲለማመዱ እንዲችሉ እናረቃለን። ሌላ ለሰራተኞቻችን የሕክምና ወጫቸው ሆነ እንችላለን። ሁልጊዜም የምንነግራቸው ራሳቸውን ካልወደዱ ራሳቸውን ካልተንከባከቡ ቤተሰቦቻቸውም ለሀገራቸው መሆን አይችሉም። በስሜታቸው ደግሞ ውስጣቸው ምን ይሰማቸዋል? ምን ምን ውስጥ ውስጧን ያላት በጎ ፈቃደኞች አሉ ካንስሊንግ መስጠት የሚፈልጉ ነው። ለእነሱ ማማከር እድል እንሰጣለን። በበጎ ፈቃደኞች እንግሊዝኛ ቋንቋ እናስተምራለን። ንግዳቸውን ለመጀመር መነሻ ያጡ እንጀራ፣ እንቁላል፣ ቅመማ ቅመም፣ በርበሬ፣ ሽሮ እንደዚህ አይነት ነገሮች ትምሳሌ አቅራቢ በመሆን ንግዳቸውን እንዲያሳድጉ ለሴቶች እድል ያስጠቃለን። ፍሬዎች ሽፈራው በተምሳሌት ኪችን ውስጥ ካሉ ሴት ሰራተኞች አንዷ ናት። በስራ አስኪያጅነት ድርጅቱን እየመራች ትገኛለች። ቀንቀን እየሰራች ማታ ማታ በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት ውስጥ የአካውንቲንግ ትምህርቷን ተምራ ዘንድሮ ተመርቃለች። በሌሎች ምግብ ቤቶች ውስጥ ቅዳሜና እሑድ ስራ ስለሚበዛ እረፍት መውሰድ አይታሰብም። ተምሳሌት ግን ስራዬና ትምህርቴን እንዳቻችል ረድቶኛል ትላለች። ያው ተምሳሌት ውስጥ እንደሚታወቀው ሁላችንም ሴቶችና እዚህ ከተማ ውስጥ ብዙ ጊዜ ክፍተት አለ። ቅዳሜና እሑድ በጣም ቢዚ ይሆናሉ ተብሎ ስለሚታሰቡ ለትምህርት እድል የላቸውም እና ይሄ ቤት ግን ምንም ደግሞ ሳይቆርጥብኝ ለቀረቡባቸው ቀናቶች እድል ሰጥቶኛል። ቅዳሜም እሑድም ትምህርት በአግባቡ እንድከታተል ጎን ለጎን ስለ ቤተሰብ የተለያዩ አጫጭር ስልጠናዎች ይሰጣሉ። እናም ከዛም በላይ ደግሞ ተደርጉልኛል ማለት ነው ለኔ። ከተመሰረተ አራተኛ ዓመቱን ለመያዝ ጥቂት ወራቶች የቀሩት ተምሳሌት በዚህ ጊዜ ውስጥ በቋሚነት ሀያ ሶስት ሰራተኞችን ቀጥሮ ሁለተኛ ቅርንጫፍም ለመክፈት ተፍ ተፍ እያለ ነው። ሙሉ ለሙሉ ገቢው ሴቶችን ለመርዳት የሚውለው ይሄ ፕሮግራም በአዲስ አበባ ቆሺ አካባቢ ለሚገኙ ችግረኛ መመገቢያ መርሃ ግብሮዎችም በአይነት ድጋፍ ያደርጋል። ይህ ሁሉ ስራ ሲሰራ ግን መንገዶች ሁሉ አልጋ ባልጋ እንዳልሆኑ ፍትህ አጽንዖት ሰጥታ ትናገራለች። በጣም ከባድ ነገር የጀመርነው ቢዝነስ ሞዴል እየሰራን ያለነውን አላማ መረዳት የሚከብደው በጣም ብዙ ሰው ነበር። በቀላሉ ገንዘብ ለመሰብሰብ ያዘጋጀነው አላማ ብሎ የሚያስበው ሰው ነበር እና አላማችንን በሰዎች አእምሮ ለማስረዝ በጣም ከባዱ ነገር ነበር። ሁለተኛው ደግሞ ምንም አይነት የህግ ከለላና ድጋፍ የለም። ለማንኛውም ንግድ ነው የተመዘገብነውም ልንሰራም የነበር ነው እሱ ደግሞ በጣም ከባድ ነበር። በተለይም ደግሞ ግብር በመክፈሉ ላይ አልነበረም ጥያቄያችን። አሰራር ላይ፣ አካሄዶች ላይ ከምንደግፈው አላማ አንጻር እንኳን አንዳንድ ነገሮች ቀለል እንዲሉ እንጠይቅ ነበር እና ይሄ ግል ጉዳያችሁ ተብለን እናውቃለን እና የምንሰራውን ስራ የማይረዳ የህግ ማዕቀፍ ነበር። ፍትህ ስታጠቃልልም፣ መንግስት እንደ ተምሳሌ ላሉ ማህበረሰብ ተኮር ስራ ለሚሰሩ ድርጅቶች የተለየ የህግ ማዕቀፍ ሊያበጅላቸው እንደሚገባ አሳስባለች። ይህንን አላማ ለሚደግፉ የህብረተሰብ ክፍሎችም ስራቸውን መጥተው እንዲጎበኙ ጥሪ አቅርባለች።